የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ጽዮን ግርማ ነኝ። ከመስታወት አራጋው ጋር አብረናችሁ እንቆያለን። ሰላም፣ እንደምን አመሻችሁ። የዛሬ ህዳር 20 2011 ዓ ም ምሽት ዝግጅቶቻችንን እናስተዋውቃችሁ። የጂጂጋ ዩኒቨርሲቲ ተማሪዎች ማህበረሰባችንን ለማቀራረብ በተጀመረው ለውጥ አዎንታዊ ሚና እንዲጫወቱ የክልሉ ፕሬዝዳንት ጥሪ ያቀረቡ በኢትዮጵያ የአሜሪካ አምባሳደር ማይክል ሬነር አስተያየትን ጨምሮ የክልሉ ፕሬዚዳንት ሙስጠፋ ኡመርንም ይዘናል እንደደረሰልን ይዘን እንመለሳለን በአደንዛዥ እጽ ጉዳይ ተሞክሯቸውን የሚያካፍሉን እናትና ልጅም በጋቢና አሳፍረናል ለእናት የዘኑላት ዜኔ ያዘላ ይበቃታል ምናምን ብሎ ጽፎ ከዩኒቨርሲቲ ጠፍቷል ሲልም እኔ በጣም ከቁጥጥር ውጭ ነበር አሁን ለመናገርም እንደገና ሳስታውሰው ራሱን በይ ይመጣል። በፈለግኩ ጊዜ አቁማለሁ፣ ነገ እተዋለሁ፣ ችግር የለውም፣ ስፈልግ እንደዚህ አድርጋለሁ የሚለው ማንነት ነበር ውስጥ ያለ እንጂ ሱሰኛ ነኝ ብዬ አላምንም ነበር። ወደ ባህር ዳር ተጉዘን አከራካሪ የሆነውን የክትባት ጉዳይም በዘገባችን እንዳስሳለን። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሰን መጥተናል። ኢትዮጵያ ወደ ተለያዩ አፍሪካ ሀገራት የሚጓዙ የአየር ትራንስፖርት ተጠቃሚዎችን በማስተናገድ ቀዳሚነቱን ከዱባይ ተረከበች። ለዚህም በጠቅላይ ሚኒስትር ዶክተር አብይ አህመድ እየተወሰደ ያለው የለውጥ እርምጃ ባለም አቀፉ ማህበረሰብ የተሰጠው በጎ ምላሽ አስተዋጽኦ እንዳደረገ ተመልክቷል። ፎርዋርድ ኬይ ይህን ውጤት ይፋ ያደረገው በቀን ውስጥ የተጓጓዙ የአየር ትራንስፖርት ተጠቃሚዎችን መረጃ ከገመገመ መሆኑ በኋላ መሆኑን ተዘግቧል። በዚህም በአዲስ አበባ በኩል ከሰሐራ በታች ወደሚገኙ ሀገራት የሚጓዙ ሰዎች ቁጥር ከፈረንጆቹ 2013 ወደ 2017 ዓ.ም የ85 በመቶ እድገት አሳይቷል ተብሏል። በተመሳሳይ እነዚህን ተጓዦች በማስተናገድ ቀዳሚ የነበረችው ዱባይ በተመሳሳይ ጊዜ የ31 በመቶ እድገት ማሳየቷን ድርጅቱ ይፋ አድርጓል። በተለይም ኢትዮጵያ አፍሪካውያን በመዳረሻ አውሮፕላን ማረፊያ ቪዛን እንዲያገኙ መፍቀዷና በኦንላይን የቪዛ አገልግሎት መጀመሯ እንዲሁም በመንግስት ቁጥጥር ስር የነበሩ ግዙፍ ተቋማት ለግል ባለሀብቶች ክፍት እንደምታደርግ መግለጿ ለእድገቱ ምክንያት ሆኗል ተብሏል። የቦሌ ዓለም አቀፍ አውሮፕላን ማረፊያ እየሰፋ መምጣት ከዚህ ቀደም ከሰሜን አሜሪካ ወደ ሀገሪቱ የሚመጡ አፍሪካውያን በለንደን፣ ፓሪስ እና ፍራንክፈርት የሚያደርጉትን እረፍት በመተው ቀጥታ ወደ አዲስ አበባ መብረር መጀመራቸውም ተመልክቷል። በ345 ሚሊዮን የአሜሪካን ዶላር እየተደረገለት ያለው ማስፋፊያም ሲጠናቀቅ አሁን ላይ 7 ሚሊዮን የሆነው አመታዊ የተጓዦች የማስተናገድ አቅም ወደ 22 ሚሊዮን ያድጋል። በሌላ ዜና የዩናይትድ ስቴትስ ጦር ሰራዊት በሶማሊያ አዲስ የአየር ጥቃት አካሂዶ ሶስት የአልሸባብ ነውጠኞችን ገድሏል ሲል አፍሪኮም አስታወቀ። የማክሰኞ ጥቃት የተካሄደውም በማድክ ግዛት ዳባ ሺል አቅራቢያ በምትገኘው ቀይ አድ ውስጥ መሆኑ ተገልጿል። ዩናይትድ ስቴትስ ከአንድ ሳምንት በፊት በዚሁ አካባቢ ተመሳሳይ ጥቃት አድርሳ ሀምሳ የአልሸባብ ተዋጊዎችን ገድያለው ማለቷ አይዘነጋም። ዩናይትድ ስቴትስ ሳውዲ አረቢያ ለምትመራው የየመኑ ጦር የምትሰጠውን ድጋፍ ለማቆም ያለመው የህግ ረቂቅ ሴኔቱ ማለትም የህግ መወሰኛው ምክር ቤት ትላንት ስልሳ ሶስት ለሰላሳ ሰባት በሆነ ድምጽ አሳልፎታል ይህ የሚያመለክተው ሳውዲ አረቢያን በተመለከተ ምንም እንኳ ሁለት ከፍተኛ የፕሬዚዳንት ዶናልድ ትራምፕ ብሔራዊ ጸጥታ ቡድን አባላት ትላንት ለጠቅላላው ምክር ቤት ማብራሪያ ከሰጡ በኋላ በዋይት ሀውስ ቤተ መንግስትና በምክር ቤት አባላት መካከል ሰፊ ልዩነት መኖሩን ነው በመጨረሻም የዩክራይኑ ፕሬዚዳንት ፔትሮ ፓሮሼንኮ በሀገራቸው በሩሲያ መካከል ውጥረት ከተፈጠረ በኋላ የኔቶ ሸሪኮች የባህር ኃይል መርከቦችን ወደ አዞቭ ባህር በመላክ እንዲረዱና ጸጥታው እንዲያስጠብቁ ጠይቀዋል። ፓሮሼንኮ የሰጡት ይህ አስተያየት በዛሬው ቢልድ በተባለው የጀርመን ጋዜጣ ላይ ሰፍሯል። በሌላ ዜና ደግሞ የቱርክ ፕሬዚዳንት ሬሴፕ ታዩፕ ኤርጋዶን በ ሩሲያ መካከል የተፈጠረውን አለመግባባት በተመለከተ ሽምግልና ሚና ለመጫወት እችላለሁ ብለዋል። አድማጮች ለዛሬ ዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አራጋው አብረን ከአድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ስ ሮስ የምትከታተሉት የጋቢና ቪዮ ዝግጅታችንን ነው። የጂጂጋ ዩኒቨርሲቲ ተማሪዎች ማህበረሰባቸውን ለማቀራረብ በተጀመረው ለውጥ አዎንታዊ ሚና እንዲጫወቱ የክልሉ ፕሬዚዳንት ጥሪ አቅርበዋል። የዘውጌነት አስተሳሰብ ኋላ ቀረነውም ብለዋል። ዩናይትድ ስቴትስ በአዲሱ የኢትዮጵያ አንድነት ራዕይና ለውጥ በእጅጉ እንደተነቃቃችም አምባሳደር ማይክ ቴለር ተናግረዋል። የጂጂጋ ዩኒቨርሲቲ ተማሪዎች ሀገራቸውን ከመቼውም በላይ እንደምትፈልጋቸውም አሳስበዋል። መለስካቸዋ። አምሃ ይህንን ዝግጅት እያጠናቀረ ነው። እንደደረሰን ይዘን እንመለሳለን። አሁን ወደ ተከታዩ ፕሮግራማችን እናልፋለን። እየተከታተላችሁ ያላችሁት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። ጤና ነክ በሆኑ ጉዳዮች ዙሪያ በማህበራዊ ሚዲያ የሚሰራጩ አሉባልታዎች ለክትባትና ምርምር ስራዎች እንቅፋት እንደሆኑበት የአማራ ክልል ጤና ጥበቃ ቢሮ ገለጸ። በቅርቡ ለጤና ባለሙያዎች ለኢንተርኔት ላይ ጸሐፊዎች ባዘጋጀው የምክክር መድረክ ላይ ችግሩ አሳሳቢ መሆኑን አስታውቋል። ጸሐፊዎቹ በበኩላቸው አሉባልታዎቹ የሚታዩት ከቤተሰብ እቅድ ጋር በተያያዘ መሆኑን ገልጸው መነሻው ደግሞ በ1999 ዓ ም በተደረገው በህዝብና ቤት ቆጠራ የአማራው ቁጥር መቀነስና የተሰጠው መላምት አለመተማመን መፍጠሩን ተናግረዋል። በሀገር አቀፍ ደረጃ የማህጸን ካንሰር ቅድመ መከላከል ክትባት በቅርቡ ይጀምራል። አንዳንድ የባህር ዳር ከተማ ነዋሪዎች ደግሞ ክትባት ጠቃሚ መሆኑን ቢያውቁም በማህበራዊ ሚዲያ ከሰሙት ወሬ ተነስተው ለመከተብ ፈቃደኛ ለመሆናቸውን ገልጸዋል። አስቴር ምስጋናው ዝርዝር አላት። የአማራ ክልል ጤና ጥበቃ ቢሮ ከሰሞኑ በባህር ዳር ከተማ ከጤና ባለሙያዎችና ከጦማርያን ጋር የውይይት መድረክ አዘጋጅቶ ነበር። ትኩረቱ ደግሞ በጤናው ዘርፍ በተለያዩ ማህበራዊ ሚዲያዎች የሚሰራጨው ተጨባጭ ያልሆነ አሉ ባልታዎችን እንዴት መፍታት ይቻላል የሚል ነበር። ምክንያቱም ቢሮ አገልግሎት መስጠት አልቻለም ህብረተሰቡም ተጠቃሚ አልሆነምና ይላሉ በቢሮ ምክትል ቢሮ ኃላፊ ዶክተር ታሪኩ በላቸው። ለዚህ እንደ መነሻ ያቀረቡት ደግሞ ከክትባትና ከምርምር ስራዎች ጋር በተያያዘ በቅርቡ በባህር ዳር ከተማና በባህር ዳር ዙሪያ ወረዳ ጥናት በሚያደርጉ ባለሙያዎች ላይ የደረሰውን የአካል ጉዳትና የህይወት መጥፋት ነው። በተለይ የክትባት አገልግሎት ለመስጠት በህብረተሰቡ ዘንድ ከፍተኛ ጥርጣሬ በመኖሩ በቅርቡ በሀገር አቀፍ ደረጃ ሊጀመር የታቀደውን የማህጸን በር ካንሰር ቅድመ መከላከል ክትባት ላይ እንቅፋት ሳይፈጥር አይቀርም ይላሉ ምክትል ኃላፊው ሰው ያው ጥናትም ለማድረግ ምርምርም ለማድረግ ሲወርድ በተለይ ከቤተሰብ ምጣኔ አገልግሎቱ ጋር ተያይዞ በክልላችን አንዳንድ ቦታ ላይ ፕሮግራሞችን በጥርጣሬ የምናይበት ምክንያቶች አሉ። ይሄ ምን ጥላ ጠላ ክትባት ፕሮግራሙንም በተመሳሳይ መልኩ አንዳንድ ቦታ ላይ በጥርጣሬ እንዲታይ ተደርጓል። ይሄ በጣም አደጋ ነው። የህግ ባለሙያና ጦማሪ የሆነው አቶ ውብሸት ሙላቱ በበኩሉ ለህብረተሰቡ ጥርጣሬ መነሻ የሆነው በተለይ ከቤተሰብ እቅድ ጋር በተያያዘ በ1999 ዓ ም በተደረገው የህዝብና ቤት ቆጠራ የአማራ ህዝብ ቁጥር መቀነስ እና ለዚህም የተሰጠው የተሳሳተ መላምት ነው ይላል። በክትባት ለምሳሌ ሁሉም ሴቶች ቢወስዱ ጥሩ ነው ወደ ፋሚሊ ፕላኒንግ ስንመጣ ግን የአማራ ህዝብ ላይ የተደረገው እኛ ብቻ ሳንሆን 1999 የህዝብና ቤት ቆጠራ ላይ ሁሉ የታወቀ ነው። የታወቀ ነው ማለት ቁጥሩ እንግዲህ ለምን ቀነሰ ሲባል ያ ወደ 2 ነጥብ አምስት ሚሊየን ህዝብ ይሄን ያክል ህዝብ እንደታነሰ ሲባል አንደኛው በኤች አይ ቪ ኤድስ ነው ተባለ። እንግዲህ ይሄ የህዝብና ቤት ቆጠራ ኃላፊዋ ሴትዮ የተናገሩት ነው። የህዝብ ተወካዮች ምክር ቤት ማለት ነው። ሁለተኛው በፋሚሊ ፕላኒንግ ነው ተባለ። ማለት የተሻለ ንቃት ኑሮት በተሻለ ሁኔታ የቤተሰብ ምጣኔ እቅድ እየተጠቀመ ነው ማለት ነው የአማራ ክልል። ይሄ ግን ሌላ ጉዳት አለው። ለምንድነው ጉዳቱ? ብሔርን መሰረት ያደረገ አስተዳደር እና ሁሉ ነገሩ በብሔር ብቻ በሚቃኝ ሀገር ውስጥ አንድኛው ቁጥሩ በዚህ መጠን ዝቅ የሚል ከሆነ ኢቭን ለሴኩሪቲ ወይም ለደህንነቱ አደጋ ውስጥ ይገባል። እንደውም ብዙ ሰዎች የሚሉት የአማራ ላይ የዘር ማጥፋት የሚመስል ተፈጽሟል ሲባል በዚህ መንገድ ሶሳይቲው የቁጥሩ እንዲገደብ ከተደረገ እና ሌላው ደግሞ እያደገ ከሄደ የድጎማ የሚደረግልሽ በዚህ ነው። ስልጣን ክፍፍል የምታደርጊው በዚህ ነው። እንደ ምንም የማይደረግ ነገር ሁሉ የለም። ኢቭን ጦርነትን ቢመጣ እንኳን መከላከል ሁሉ አትችል ያ ሁሉ ስጋት ፈጠረ ማለት ነው። የውይይቱ ማሳረጊያ የሆነው ሳይንሳዊ የሆኑ መረጃዎችን በተመለከተ ጦማሪያን ከጤና ባለሙያዎች ጋር በመነጋገር ከአሉባልታ የጸዳ ታማኝነት ያለውና የኅብረተሰቡን ጤና ሊጠብቅ በሚችሉ መረጃዎች ላይ በጋራ መስራት እንዳለባቸው ተስማምተዋል። እየተግባባንበትም ይሄ ያለንን መረጃዎች ወደ አንድ እናምጣ፣ ጥናቱ የሚያስፈልጋቸው አካባቢዎችና ፕሮግራሞች ላይ ጥናት ይጠና፣ በዛ መሰረት እየተወያየን በውይይት እያዳበርን ፕሮግራሙ ላይ ያሉ የአቀራረብ ችግሮች ካሉ እነሱ መቅረፍ፣ አሉባልታዎች ከሆኑ ደግሞ አሉባልታዎችን በመረጃ በተደገፈ መልኩ ማረም ማስተካከል ያስፈልጋል የሚል ይህ በእንዲህ እንዳለ ክትባትን በተመለከተ በህብረተሰቡ ዘንድ መሬት ላይ ያለውን እውነታ ለመረዳት አንዳንድ የባህር ዳር ከተማ ነዋሪዎችን ጠየቁ። ሁሉም በጥርጣሬ አይን እንደሚያዩት ገለጹልኝ። አንዳንዶቹም አንከተብም የሚል ጽኑ አቋም ይዘዋል። ያየሽ መኮንን ክትባት አስፈላጊ እንደሆነ አውቃለሁ፣ ግን አሁን ባለው ሁኔታና ተከስቶ በነበረው አንዳንድ አጋጣሚ የሆነ ውስጤ ጥርጣሬ እያደረበት ነው። እሱን እውነታ እንዴት ማወቅ እንደሚቻል አይደን ነው። እሱ ትንሽ ችግር ይፈጣል እንጂ ክትባት አስፈላጊ ነው። ምንድን ነው የተፈጠረው ችግር? ጥርጣሬ ሲከተተች ምንድን ነው? ለምሳሌ ዝም ብሎ በወሬ ደረጃ ሴቶችን ሊያመክን የሚችል ክትባት እየተሰጠ ነው ተብሎ ይወራል። ከጤና ቢሮ ትክክለኛ የሆነ መረጃ ይዞ የወጣ ባለሙያ ከሆነ እሱን ማረጋገጥ እፈልጋለሁ። እንደገና ደግሞ ለምሳሌ የማውቃቸው ባለሙያዎች ከሆኑ እነሱንም ላምናቸው እችላለሁ። አዲስ ፊት ከሆነ የበለጠ ጥርጣሬን እንዲጨምር ያደርገዋል። ማህበረሰቡ መጠራጠሩን ባልቃወመውም ግን እነዚህን ነገሮች እርግጠኛ የሚሆንበትን መንገድ እየፈጠረ ማረጋገጥ እየቻለ ክትባቱ ባያልፈው ጥሩ ነው። ስለ ክትባት ብዙ ጊዜ አሁን አንዳንድ ወሬ ላይ የምንሰማው የአማራ ክልል ሕዝብ ቁጥሩ ለመቀነስ የሚባሉ አንዳንድ ወሬዎች ስላሉ በዛ የተነሳ ክትባት እኔ ብዙም መከተብ አልፈልግም። አሁን ቢመጣ ክትባት ራሱ ለዚህ ደግሞ የክልሉ ጤና ጥበቃ ቢሮ ምክትል ቢሮ ኃላፊ አቶ ብዙዋየው ጋሻው መልእክት አላቸው። ያው እኛ ከህብረተሰቡ የወጣን ልጆቹ ነን፣ ተቋም እንድንመራ በታሪክ አጋጣሚ ኃላፊነቱን ወስደን ተቀምጠናል። ስለዚህ ህብረተሰቡ በተለይ ከጤና ጋር የይዘን የምንሰራቸውን ስራዎች በየትኛውም መንገድ ተቋሙ የሚሰጠውን አቅጣጫ ተቋሙ በዚህ መንገድ ይህንን ስራ ልንሰራ ነው ብሎ ሲያስብና ሲነሳ መተባበር ማገዝ እና ተጠቃሚ መሆን መቻል አለበት። ጥያቄዎች ካሉ በግልጽ ተቋሙን መጠየቅ፣ ተቋሙ ያሉ ብዥታዎችን ሳይንሳዊ በሆነ መንገድ ትክክል ከሆኑ ትክክል ነው ይላል፣ ትክክል ካልሆኑ ደግሞ ትክክል አይደለም ብሎ እነዛን ያርማል። የማህፀን በር ካንሰር ቅድመ መከላከል ክትባት በሀገር አቀፍ ደረጃ በቅርቡ በመላ ሀገሪቱ በሁሉም የጤና ተቋማት መሰጠት ይጀምራል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው የሚቀጥለው ዘገባችንን እናልፋለን። አደንዛዥ ጽን ጨምሮ የተለያዩ ሱስ ውስጥ የገቡ ወጣቶች ትኩረት ከተሰጣቸውና ተገቢው ክትትል ከተደረገላቸው ማገገም እንደሚችሉ የቀደመ ተመክሮ ያላቸው አንድ የሕክምና ባለሙያ ገለጹ። በነርስነት ሙያ ለ36 ዓመታት ማገልገላቸውን የተናገሩት ሲስተር ይርገዱ ሀብቱ ለአስር ዓመት ያህል በሱስ ተጠምዶ የነበረ ልጃቸውን ሕይወት መታደግ እንደቻሉ ተናግረዋል። የ የአራት ዓመቱ ልጃቸው እስራኤል ሰለሞን ከሱሶቹ ወጥቶ የዩኒቨርሲቲ ትምህርቱን ከጀመረ አራት ዓመት እንደሆነም ገልጸዋል። ልክ እንደኔ መሆን ይቻላል በማለት ሌሎች ወጣቶችን እያስተማርኩ ነው ብሎናል። ጽዮን ግርማ እናትና ልጅን በአንድ የስልክ መስመር አነጋግራ ተከታዩን ዘገባ አጠናክራለች። ሲስተር ይርገዱ ሀብቱ በነርስነት ሙያ ለረጅም ዓመት አገልግለዋል። ከጡት ካንሰር ህመም የዳኑም ናቸው። ከዚህ ህመም እኩል ለኩል የሚያሰቃይ ሌላ ህመም እንደነበራቸው ይናገራሉ። የልጃቸው ወጣት እስራኤል ሰለሞን ሱስ ውስጥ መግባት የራሴ ልጅ ለአስራ አመት ሱሰኛ ሆነብኝ በመጨረሻ ከአዲስ አበባ ዩኒቨርሲቲ ተስፋ ቆርጦ ራሴን አጠፋለሁ ብሎ ወጣ በዛ ያው ከባድ ነው እንዲህ ንግግር የሚያልቅ አይደለም ያሳለፍኩት የአስር አመት አምስቱ አመት ነው የማውቀው በጣም ከባድ ነበረ አንድ እናት ልጅዋ ሳብስታንስ ሲገባባት ምን ያህል ከራና ስቃይ እንደሆነ ቤተሰብ ሽ በሙሉ ነው የሚታመመው ሲስተር ይርገዱ አሁን ልጃቸው ከሱስ ነጻ ከሆነ አራት አመት እንደሆነው ይናገራሉ ልጃቸውን እስራኤል ሰለሞንና እርሳቸውን በስልክ መስመር ላይ ጋብዤ አነጋገርኳቸው ሲስተር ይርገዱ ሀብቱና እስራኤል ሰለሞን እንግዲህ ፈቃደኛ ሆናችሁ ያላችሁን ልምድ ልታካፍሉን ስለተገኛችሁ በአንድ መስመር ላይ ስለሆናችሁ አመሰግናለሁ እስቲ ሲስተር ይርገዱ መጀመሪያ ወደ እስራኤል ከመምጣታችን በፊት በጣም አስቸጋሪ ጊዜ አሳለፍኩ የሚሉት የትኛውን ነው አራተኛ ልጄ ነው በጣም መጨረሻ ልጅ ደግሞ የሚታዘንለት የሚታሰብለት ነው። በዛ ሁኔታ ውስጥ እያለ ነው እንግዲህ እሱ ስድስተኛ ክፍል ተማሪ ሆኖ ሲነግረን አሁን ካለፈ በኋላ ሂጨት ደስተህና ሲጋራ ደስተህና ሲባል በዛ ልምምድ ውስጥ ራሱን ገባበት እና ኤሌመንተሪ ላይ ነው ሱስን የጀመረው። ከዚህ እንግዲህ አምስቱን ዓመት አላውቀውም ነበረ። በመሀል ላይ ትግራይ ዘመቻ ሄጄ ነበረ። እዛ ስንመለስ ወደ ሀይ ስኩል ሲገባ እሱ ዲፕ ሰብስታንስ ውስጥ በጣም ገብቶበታል። ከዛ የባህሪ ለውጡ ሲመጣ የተለያየ ራሳቸውን ይቀይራሉ። ምን ይላሉ እነዚያ ነገሮች ይህ አስደነገጡኝ። ያው መከታተል ሲጀምር ከትምህርት ቤት መውጣት፣ መቅረት፣ በትክክል አለ መማር ጎበዝ ልጅ ነበረ። አስተማሪዎቹ ይጠሩኛል። እስራኤል እኮ ጥሩ ፖቴንሻል ያለው ልጅ ነው ግን ባህሪ ተቀይሯልን ይሆኗል። ያው ማልቀስ ትጀምር ያለሽ እናቶች መጀመሪያም አምባ ነው የሚቀድመል በጣም ብዙ አነባ ነበረ። ያው በመካከል ላይ ሃይስኩሉን እስኪጨርስ ድረስ ቀላል አይደል። እያንዳንዱ ቀን ላይ እርሻ ላይ ዩኒቨርሲቲ ሲገባ ነው እንግዲህ ተስፋ ቆርጦ እሱም ተሰምቶት ተሰሜን ዘድግ ያለው ምንብ ከዚህ በኋላ የጻፋቸው ወረቀቶች አሉ። ራሴን አጠፋለሁ ወንድሞቹ ደግሞ ለእናት የዘኑላት ዜኔ ያዘን ይበቃታል ምናምን ብሎ ጽፎ ከዩኒቨርሲቲ ጠፍቷል። ሲልም እኔ በጣም ከቁጥጥር ውጭ ነበር። አሁን ለመናገርም እንደገና ሳስታውሰው ራሱ ላይ ይመጣል። ያ ላይፍ ከባድ ነበረ። ልጅ ራሴን አጠፋለሁ ብሎ ከዩኒቨርስቲ ጠፍቷል ሲባል ማንም የወለደ ሰው ይሄ ነገር ምን ያህል ከባድ እንደሆነ በዛ ውስጥ እያለሁ እንግዲህ ለአስራ አምስት ቀን የት እንዳለ አላውቅም ነበር። ብፈልግ አስፈልግ ምንም እዚህ ነው እንዲለኝ ሰው የለም። በመጨረሻ አንድ ቀን ልጩ ላልቅስና በቃ ሞቶም እንደሆነ ነገር ይማ ብዬ ከባለቤቴን ጋራ ብዙ እንትናል እንደዚህ ሆነሽ የታገኘዋለሽ ታገኘዋለች ምናምን አለት መጨረሻ ላይ ግን ጸሎትና አርጎ ደቢያሚር እንጂ አይን ባንች ይፈለጋል እናገኘዋን ትደሳለ ይህም ከባድ ነበረ። አንዱ ልጄ እንደ እናት እሷም ልክ ነች፣ አንተም ልክ ነህ ብሎ ባለቤቴን እንትን አለው። መጨረሻ ላይ በቃ ለሊት አልተኛ፣ ምግብ አይዋጥልኝ፣ በዚህ ላይ ታማሚ ነኝ። በጣም ከባድ ነበረ፣ እንዲህ ለመግለጽ ይከብዳል። መጨረሻ ላይ ግን ጓደኞቹ መን ብለው ደውለው እስራኤል ወደ ቤተሰብ መምጣት ይፈልጋል፣ ይቅርታ መጠየቅ፣ ከሱስም መውጣት ይፈልጋል። ግን እናቴን በድያለሁ ብሎ የሚሰማው ነገር አለ ሲሉኝ፣ ምንም አልበደለኝም ያልኩት ምንም ነገር አላደረገኝም ብቻ እሱ በይነት አግኘዋል። ከአንዱ ሆቴል ላይ ብጫ ነው ጠሩት። በኋላ ላይ በቃ ሳገኘው እስራኤል በድያለሁ ወይ ምናምን ስለው እሱ የሚያለቅስ ነበረ። ማካፌ ከሆነ የምትሰሪበት ሆስፒታል፣ አስተኝኝ ከሱስ መውጣት ፈልጋለሁ አለኝ።

ያልገለጽኩት ነገር ከዛ ግሩፕ ጋር ጳውሎስ ሆስፒታል አምስት አልጋለ አምስት ሆነው ተኝተው እዛ ውስጥ ጥሩ ነገር እያሻሻለ እያሻሻለ መጣ። እስራኤል እንዴት ልትወስን እና ወደ እናት ተመልሰ ከሱስ ውስጥ ለመውጣት ውሳኔ ላይ ልትደርስ ቻልክ? ጊዜ ያሳለፍኩት አስር አመት አካባቢ ኤሌመንተሪ ተማሪ ያለው ከስድስተኛ ክፍል ጀምሮ ዩኒቨርሲቲ ጆይን አድርጌ ሁለት አመት እስከተማርኩበት ጊዜ ድረስ ማለት ነው። በእነዚያ ጊዜያቶች ውስጥ ለረጅም ጊዜ ሱሰኛ መሆኔን አላምንም የሚባ ፈጽሞ ማለት ነው። ቤተሰብን በተለያየ አጋጣሚ ከቤተሰብ ጋር ስንጋጭ ያው ብዙ የሚያገናኙ ነገሮች ስላሉ ከቤተሰብ ጋር ስንጋጭ ሱሰኛ እንደሆንኩ ሲነግሩኝ የማልቀበልበት ሁኔታ ነበር ያለው። በሌሎች አካባቢዎችም ቢሆን ሱሰኝነትን ወጣ ሱሰኛ ነኝ ብዬ ፈጽሞ ለራሴ አላምንም ምንም ነበር። በፈለግኩ ጊዜ አቆማለሁ፣ ነገ እተዋለሁ፣ ችግር የለውም፣ ስፈልግ እንደዚህ አድርጋለሁ የሚለው ማንነት ነበር ውስጥ ያለው እንጂ ሱሰኛ ነኝ ብዬ አላምንም ነበር። ግን ወደ እንደዚ አይነት ሁኔታ መምጣት የጀመርኩት በዛ ህይወት ውስጥ እያሳለፍኩኝ በሄድኩበት ጊዜ በጣም ብዙ ነገሮችን በህይወቴ አጥቻለሁ ማለት ሱስ በህይወቴ ውስጥ ያስከተላቸው ብዙ ጥፋቶች አሉ ከትምህርቴ መጀመር ትችላሉ ትምህርቴን ፋንክሽን አገኝ መማር ስላልቻልኩኝ ትምህርቴን ያቋረጠበት ሁኔታ ያለው ከቤተሰብ ጋር ተጋጭቻለሁ ከቤተሰቤን አጥቻለሁ በዛ ሰዓት ማለት ትችላለህ ጤንነቴ ላይ የተለያየ ችግር ደርሶብኛል ከሰዎች ጋር ሶሻል ላይፍ በአጠቃላይ እየተቆራረጠ ነው። ምንም አይነት ሶሻል ላይፍ የለኝ። ከሰዎች ጋር እንደገና ያንን ነገር ለማሟላት በሚሄዳቸው መንገዶች ጋር በጣም ከብዙ ሰዎች ጋር ተጋጭቻለሁ። ብዙ ሰዎች ያስቀየምኩበት ሁኔታ አለና በነዚህ በነዚህ ነገሮች ወቴ በጣም መስቅልቅል ብሏል እና ካሳደረብኝ ጠባሳ የተነሳ ወደ መጨረሻ አካባቢ እነዚህ ነገሮች ሳስባቸው በቃ የሳን ሱሰኛል የሚለውን ነገር ተቀበልኩኝና እነዚህ ነገሮች የተነሳ ነው ከዚህ በኋላ በ ተጨማሪ እርምጃ ወደፊት መራመድ አልችልም እዚህ ጋ ማቆም አለብኝ መለወጥ አለብኝ ብዬ ማሰብ የጀመርኩት ያሳለፍኩትን ነገር ሳስበው የደረሰብኝን ጠባሳ ሳሳስበው ነው ማቆም አለብኝ ወደሚለው ውሳኔ ደረስኩ እናትህ ቀደም ብለው ተናግረዋል ጫት ግዛ እንደዚህ ከሚል ከልጅነትህ ነው የጀመርከው ና በጣም ሱስ ውስጥ የከተተህና መጥፎ የነበረው ከጫት ሌላ የምትወስዳቸው ነገሮች ነበሩ አዎ ጫት አይደለም ያው ሁሉንም ነገር እጠቀም ነበር። ጫት እቅማለሁ፣ መጠጥ ጠጣ ነበረ፣ ጋራ ማጨሳለሁ፣ እንደገና ካናቢስም ማጨሳለሁ። እነዚህ ነገሮች በአጠቃላይ አደርግ ነበር። ያው ሱሱ ውስጥ ሲገባ መጀመሪያ ምናልባት በአንዱ ነገር ሊጀመር ይችላል። ሲጋራ በማጨስ ሊሆን ይችላል፣ ወይ ጫት በመቃም ሊሆን ይችላል፣ ወይ መጠጥ በመሞከር ሊሆን ይችላል በሂደት ግን ተያያዥነት ያላቸው ስለሆኑ ሁሉንም መሞከርና ለሁሉም ደግሞ ጥገኛ መሆኑ የማይቀር ነገር ነው። በብዛት ይሄ ብዙ ወጣቶች ላይ የሚታይ ነገር ነው እና እኔም ስጀምር በሲጋ ሲጋራን ሞክረው በሚል በሲጋራን በመሞከር ነው ጀምር። እስራኤል ከዚህ ውስጥ እንዴት ወጣ? እንዴት ሊያገግም ቻለ? አሁን በምን መልኩ ሕይወቱ ተቀየረ? ለሌሎች ወጣቶችስ አርዓያነቱን በምን መልኩ እያሳየ ነው? እናቱስ አሁን ምን አይነት ስሜት አላቸው? በነገው ምሽት ሁለተኛውን ክፍል ቃለ ምልልስ ይዤ እመለሳለሁ። የምትከታተሉት ከአሜሪካ ድምፅ የሚተላለፈውን የጋቢና ቪ ፕሮግራማችንን ነው። መለስካቸው እያጠናቀረው ነው ያልነው ዘገባ ለዛሬ አልደረሰልንም። በነገው ምሽት ይዘን እንመለሳለን። አሁን በድጋሚ ወደ ባህር ዳር እንወስዳችኋለን። እምቦጭ አረም እያስከተለ ያለውን ጉዳት አስቴር ምስጋናው ይዛለች። በጣና ሐይቅ ውስጥ በርካታ ጥንታዊ ገዳማትና ቤተ ክርስቲያናት ይገኛሉ። ከነዚህ ውስጥ አንዱ የጣና ቂርቆስ ገዳም ነው። ገዳሙ የተመሰረተው ከክርስቶስ ልደት በፊት ሲሆን ህገ ኦሪት እና ሀዲስ ኪዳን ለመጀመሪያ ጊዜ የተሰበከበት ገዳም እንደሆነ ከገዳሙ ያገኘሁት የታሪክ ድርሳን ያስረዳል ይህ ታሪካዊ ገዳም ዛሬ አደጋ ተጋርጦበታል ይላሉ በውስጡ የሚኖሩ ከ150 በላይ የሚሆኑ መነኮሳት በገዳሙ ውስጥ አርሶ መብላት የለም ንጹህ ውሃም መጠጣት የለም በቱሪስትም መጎብኘት የለም ይላሉ በገዳሙ ውስጥ መምህር የሆኑት አባ ፍሬ ስብሀት ሰጥ አርጌ አሁን እንቦጩ አሁን ይሄ ያለበት እንቦጭ አለ አይደል? ውሃ ሲለቀዋል፣ እሱ ውሃው ጥርት ያለ መሬት ብቻ እናገኛለን። ባህረሸሽ ው እሱን እየለቀለቅን እንደ እንዲህ እንዲህ ስንለቀልቀው ጤፍ እንዘራና እንለቀልቀዋለን። እሱን አጭደን ምን እንዘረዋለን በቆሎ እንዘረዋለን። በቆሎውን አጭደን ደግሞ ሩዝ እንዘረዋለን። በአመት እንደዚህ ሶስት ጊዜ እናገኝበታለን። አሁን ይህን ቦጭ ከመጣ ግን ሶስት አመት ጭርሱን አልዘራ ነው። ዘንድሮ አለርንም እንጂ አምና በመተማ ወርደን መቶ ሀያ ኩንታል ወደ ሀክር ይዘን መጥተን በዚያን ያከረምን ለምነን ነው እ ለምነ ለምነ ለምና የበረሃው ሰው ሰጥቶን ባለሀብቶች አስር ኩንታል የሚሰጠን አለ አምስት የሚሰጠን አለ አንድ የሚሰጠን አለ በቁናም የሚሰጠን አለ። እንደዚያ ብሎ ተጠራቅሞ በድምር መቶ ሀያ ኩንታል ሆኗል። አሁን ያንን ነው እየተመገበ ያለ መናኙ። ጀልባዎቹን ይዞ ለመውጣት ለመግባት ያስቸገራቸው ነገር ው። አሁን ይሄ እየሾ ነው እስኪን ድረስ ግድ አድርጎ ይዟል። ጉብኝት እንደዚህ መጥቶ እኮ አላስጠገቡነ ሁሉ ተመልሷል። እና እየመለሰው ነው ውሃ መቅዳት እስቲ እንግዲህ ከይ ላይ ውሃ እንዲተርጊ ስትቀጃለች እንደገና ደግሞ ይሄ ቆሻሻው ቆሻሻው ውሃ ስትቀጁ ከጀሪካው ላይ ወደታ ረግቶ እናገኘዋለን። እና ያንን ነው የምንጠጣው ማለት ነው። እና ብዙ በሽተኛ ሁላ አድሮበታል መናኙ ማለት ነው በዚህ ያሉት አረጋውያን ያሉትን ሽማግሌዎችን ደግሞ ጥለን መሄድም አንፈልግም። እንግዲ እኔ ያው እንዳጋ በህድ በዚያ በህድ ይቀበሉኛል። ግን ከስልሳ ከሰባ የማያንሱ እናቶች፣ አባቶች አሉ ስራ የማይሰሩ ማለት ነው። በስራው በጠቅላላው ግን ከመቶ ስልሳ በላይ ነው። መነኮሳቶቹ ያለን እና አሁን ያ እየተደናገጠ ነው። እንዴት ለምነንስ፣ እንዴት እናድራለን፣ ስራ አልቦንስ፣ እንዴት ቁጭ እንላለን የሚል ድንጋጤ ያድሮበታል። አሁን የመምጣት አርዲት ወደ ይህ መምጣት እንትንም የለውም፣ ምክንያቱም ይህንን እያየ አይመጣም። ወደዚህ አርዲት ወደ ዳጋ ወደ ክብራ ነው እየሄደ ያለ። በተደጋጋሚ ከእምቦጭ አረም የጸዳ ጣናን መቼ ነው የምናየው የሚለውን ጥያቄ አንስተናል። አሁንም ይህን ጥያቄ እናነሳለን። ከሰሞኑ የአዲስ አበባ ከተማ አስተዳደር የለገሰውን አስር ሚሊዮን ብር ሳይጨምር እንኳን በተለያዩ ጊዜያት በሀገር ውስጥና በውጭ ሀገር ከሚኖሩ ኢትዮጵያውያን በእንቦጭ አረም ስም የተሰበሰበው ገንዘብ እየተደረሰ በማለት የክልሉን የአካባቢ ደንና ዱር እንስሳት ጥበቃና ልማት ባለስልጣን ዋና ዳይሬክተርን ዶክተር በላይነ ሀየልን ጠየኳቸው። የጣና ትረስት ፈንድ የሚል አቋቁመናል። በአዋጅ በቦርድ የሚመራ ነው። በቦርድ ውሳኔ ገንዘቡ የሚንቀሳቀስ ነው። የ2010 እቅዳችን ገንዘብ ማሰባሰብ ነበር። በእቅዳችን መሰረት ስኬታማ ነን። አምስት ሚሊዮን እንሰበስባለን ብለን አቅደን ወደ 32.8 ሚሊዮን መሰብሰብ ችለናል። ይህን ገንዘብ ለመጠቀም እንድንችል እቅድ አቅርበን የብዙ አስተያየቶች ተሰጥቶናል። እነዛን አስተያየቶች አካተን በሚወሰንልን ተግባራዊ እናደርጋለን። ዋና ዋናዎቹ የሚውልበት ተጨማሪ ማሽን መግዛት፣ ይህን ለሚሰሩ ሰዎች ደጋፊ ተሽከርካሪዎች መግዛት፣ ለአርሶ አደሮቹ ሳሙናና ቫዝሊን መግዛት፣ የጥንዚዛ ማራቢያ ቦታዎች ማቋቋም፣ የመንገድ ጠረጋ ማካሄድ እና የመሳሰሉት ከዚሁ ከንቦቹ ጋር የተያዙ ስራዎች ነው የሚወሰኑት ስለዚህ ይሄ በእቅዳችን መሰረተኛ እየሄድን ያለነው ነው ማለት ነው። በጣና ሐይቅ ላይ የተከሰተው የእምቦጭ አረም በሐይቁ ዙሪያ ያሉ የአስራ አንድ ቀበሌ ነዋሪዎችን ህይወት አደጋ ላይ እንደጣለ ከዚህ በፊት መዘገባችን ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር የሰማችሁትን ሴልሜ ሴልሜ የሚለውን ዘፈን የተጫወተው አርቲስት አቡሎ ጥምሮ ባሳለፍነው ሳምንት ህይወቱ አልፎ የቅብር ስነ ስርአቱ ተፈጽሟል። በሀዲያ ዞን ዱና ወረዳ የተወለደውና በ11 ዓመቱ ሙዚቃ መጫወት የጀመረው ድምፃዊው ከ40 ዓመት በላይ በሀዲያ ቋንቋ ሙዚቃዎችን ተጫውቷል። ከቅርብ ቤተሰቦቻቸው መካከል አቶ አሰፋ ሎምቤሶ ስለ ድምፃዊው ሲናገሩ እሱ በህይወት ታሪኩ ለአልበም ሰርቶ ያልሸጠ ነው። ለህዝብ ነው የኖረው። የህዝብ ልጅ ነው። ህዝብን ወደ ልማት የሚያነሳሳ ዘፈን አለው። የሀዲያ ባህል የፍቅር ዘፈን አለው። እንዲሁም ከአገር ዳር ድንበር ከማስጠበቅ አንጻር ያለው ዘፈን አለው እና ከነዚህ ምናልባት ለምሳሌ የፍቅር ዘፈን ተብሎ የተለየ አለ። የተጫወታቸው ባህላዊ ጨዋታዎች አማቾ በረሬ ወደ ኩሬ የሚል ህዝብ ህዝብን ለልማት ለማነሳሳት አቡላን አሸሜ እንግዲህ አርሶ አደርን ሲያበረታታ ማለት ነው። አቡላን አሸሜ በጦርነት ወቅት ላይ የአገር ዳር ድንበር እንዳይደፈር ህዝብን በአገር ጉዳይ ላይ ለማሰለፍ ደግሞ አሙሊ ሆሬን መሮዮ ገበሊ ሂጋ መሮዮ የሚሉ ነገሮች የሚጠቀሱ ናቸው። እና ስለዚህ በአልባም ደረጃ አልባም ሰርቶ የሸጠ ሰው አይደለም እና ለሀዲያ ሕዝብ ነው እድሜ ዘመኑን ታሪክ ሰርቶ ያለፈው እንጂ ዝም ብሎም ዘፈን በአልባም ሰርቶ የሸጠ አይደለም። የሀዲያን ብሔርን እንዲሁም ደቡብ ክልልን በሀገር ደረጃ ላይ ሀገር ውስጥ እስከ ውጭ ድረስ ያስተዋወቀ የባህል ሰው ነው። የጥበብ ሰው ነው። ባህል አምባሳደር ነው። ያ የአምስት ልጆች አባት የሆነው የሀምሳ ስድስት ዓመቱ አርቲስት አቡሎ ጥሞሮ በገጠመው የጤና እክል ምክንያት ህይወቱ ማለፉን ቤተሰቦቹ ተናግረዋል። በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሐሬክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና እኔ መስታወት አራጋው ነበርን። ዝግጅታችንን ሲያቀናብርልን የቆየው ደግሞ ሞክቢል ያቤሮ ነበረ። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።